በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 22 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመር። ማንነትን መሠረት ያደረገ ጥቃት ደረሰብን ሲሉ በቤኒሻንጉል ጉሙዝ ክልል ማንቦክ ወረዳ የሚገኙ የአማራ ተወላጆች ገለጹ። የጸጥታ ኃይሉ አካባቢውን ቢቆጣጠርም ከስጋት ልንድን አልቻልንም እያሉ ነው። የአማራ ክልል መንግስት ምላሽ አለው ወደ አስራ ሰባት ሰዎች ህይወታቸውን አጥቷል። በሚያዝያ አስራ ስምንት አስራ ዘጠኝ ና ሚያዝያ ከዚህ ውስጥ አስራ አንዱ የአማራ ተወላጆች ናቸው። ስድስቱ ደግሞ የጎምዝ ተወላጆች ናቸው። የአማራ ክልል ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ ናቸው። በሙሉ ዝግጅቱ ቆየት ብለን ይዘናችሁ እንመለሳለን። በሌላ ዘገባ የከባድ መኪና አሽከርካሪዎች ጥቃት እየደረሰባቸው መሆኑን በመግለጽ በባህር ዳር የተቃውሞ ሰልፍ አደረጉ። በመላው ኢትዮጵያ ሹፌር እንደፈለገ መንቀሳቀስ አልቻለም። እዚህና ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉ። ፕሮግራሙን በመምራት ሀብታሙ ሰየምና ጽዮን ግርማ አብረናችሁን ቆያለሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሀገሪቱ የኢሚግሬሽን ስርዓት ለውጥ እንዲካሄድ ማሳሰባቸው ተነገረ። አስተዳደራቸው ከሜክሲኮ ጋር በሚያዋስነው ድንበር የሚገቡ ፍልሰተኞችን ቁጥር ማሻቀብ ለመቆጣጠር እየሞከረ ሲሆን ፕሬዚዳንቱ ከቀረቧቸው ሀሳቦች መካከል ጥገኝነት ማመልከቻ ክፍያ ማስከፈልን ይገኝበታል። ፕሬዚዳንቱ ጠቅላይ አቃቢ ሕጉና የአገር ደህንነት ኃላፊዎች ባስተላለፉት ባስተላለፉት እያንዳንዱ ማመልከቻን ተመልክቶ ውሳኔ ለመስጠት ከሚያስፈልገው ውጪ የማይበልጥ ክፍያ ማስከፈልን ጨምሮ መመሪያዎች እንዲዘጋጁ አሳስበዋል። ጥገኝነት ጠያቂዎች ጉዳያቸው ውሳኔ እስኪያገኝ የሥራ ፍቃድ እንዲሰጣቸው ሲጠይቁ የማመልከቻ ክፍያ እንዲከፍሉ፣ ጥገኝነት ማመልከቻቸው ውድቅ ከተደረገ ግን ወዲያውኑ የሥራ ፍቃዳቸው እንዲሰረዝ ፕሬዚዳንቱ ጠይቀዋል። በህገወጥ መንገድ አሜሪካ የሚገቡ ሰዎች ጉዳያቸው እንዲስተካከል እስኪፈቀደላቸው ድረስ የስራ ፈቃድ ማግኘት እንዳይችሉም ጠይቀዋል። በቀድሞ ፕሬዚዳንት ባራክ ኦባማ ዘመን የቤቶችና የከተማ ልማት ሚኒስትር የነበሩት ዲሞክራቱ ፕሬዚዳንት እጩ ሁዋን ካስትሮን ጨምሮ የፕሬዚዳንቱን እቅድ ነቅፈዋል። ዋና ከተማዋ ካራካስ ውስጥ የመፈንቅለ መንግስት ሙከራ እየተካሄደ ነው ሲል ዛሬ የቬንዙላው ሶሻሊስት መንግስት ተናገረ። መንግስቱ ይህን ያለው ራሳቸውን የሽግግር መሪ አድርገው የሰየሙት ተቃዋሚ መሪው ሁዋን ጉዌዶ የፕሬዚዳንት ኒኮላስ ማድሮን መንግስት ለመገልበጥ በያስኩት ጥረት ከጎኔ ናቸው ካሏቸው የጦር ሰራዊት ወታደሮች ጋር ጎዳና ላይ በወጡበት በአሁኑ ወቅት ነው። በዩናይትድ ስቴትስ የሚደገፉት ጎይዶ ህገ መንግስቱን የሚደግፉ ጀግኖቹ ወታደሮች፣ ጀግኖቹ ሀገር ወዳዶችና ጀግኖቹ ወንዶች እንሆ ዛሬ ለጥሪያችን መልስ ሰጥተዋል ብለዋል። የመንግስት ኮሚኒኬሽን ሚኒስትሩ ሆረ ሮዴገሪስ ሆርሄ ሮድሪጌዝ ዛሬ በአሁኑ ወቅት የመፈንቅለ መንግስት ሙከራ ለመደገፍ አንድ የጦር ካምፕ አጠገብ ያደፈጡ ጥቂት ከሃዲ የጦር ሰራዊት አባላትን ድርጊት ለማምከን እየተንቀሳቀስን ነው ብለዋል። ህዝቡ የመፈንቅለ መንግስት ሙከራውን ለማክሸፍና ሰላም ለማስከበር ከሚንቀሳቀሰው የጦር ሰራዊታችን ጎን ለጎን በከፍተኛ ተጠንቀቅ እንዲቆም እንማጸናለን ሲሉ ሚኒስትሩ አክሎ አሳስበዋል። የማድሮ ደጋፊዎች ከጦር ካምፑ ፊት ለፊት ለተሰበሰቡት ተቃዋሚ ሰልፈኞች ላይ አስለቃሽ ጋዝም ተኩሰዋል። ይሁን እንጂ በቴሌቪዥን ሲታይ ወታደሮችና የተቃዋሚ መሪው ጓይዶ ደጋፊዎች በጦር ካምፑ ያለ ስጋት ሲንጎራደዱ ተስተውለዋል። በስድስት ሳምንት ውስጥ ለሁለተኛ ጊዜ በከባድ ዝናባማ አውሎ ንፋስ በተመታችው በሞዛምቢክ የሰሜናዊ ክፍለ ግዛቷ ህዝብ ዛሬም ተጨማሪ ዝናብና ንፋስ ይደግመናል በሚል ስጋት እየተጠባበቀ ነው። በዝናብ የጎርፍ አደጋ ይባባሳል ተብሎም ተፈርተዋል። የአየር ሁኔታ ተንባዮች ትናንት ሰኞና በዛሬ መካከል ካቦ ዴልጋዶና ናሞፖላ ክፍለ ሀገሮች ላይ ብዛት ያለው ዝናብ ይወርዳል ብለው ጠብቀዋል። በቀደመው ኃይለኛ ነፋሳማ ዝናብ የሞቱ ሰዎች ቁጥር ወደ 38 ከፍ ማለቱን የሀገሪቱ የአደጋ ሥራ አመራር መስሪያ ቤት አስታውቋል። በተባበሩት መንግስታት ድርጅት በሚደገፈው እንቅስቃሴ በትላንትናው ዕለት ከሊቢያ 146 ጥገኝነት ፈላጊዎችን ወደ ጣሊያን ማጓጓዝ መቻሉን የደረሰን ዜና አስታውቋል። የተባበሩት መንግስታት የስደተኞች ኮሚሽን እንዳስታወቀው ይህ እንደ አውሮፓውያን አቆጣጠር ከ2017 ወዲህ አምስተኛው የስደተኛ ማውጣት እንቅስቃሴ ነው። ከአሁን በፊት ግን ስደተኞቹ የተወሰዱት ወደ ኒጀር እና ሌሎች ሀገሮች ነበር። ዩኤንኤችሲአር ቃል አቀባይ ፌዴሬኮ ፎሲ ስድስተኛውን የማስወጣቱን እርምጃ እጅግ በጣም አጣዳፊ ነው፣ ከጊዜ ጋር እሽቅ ድምድም ላይነን ብለዋል። ሊቢያ እስር ቤቶች ውስጥ በአጣዳፊ መውጣት ያለባቸው 3300 ስደተኞች እንደነበሩ ነው ቃል አቀባዩ የተናገሩት። ትላንት 87 ወንዶችና 60 ሴቶች ሮም ወደሚገኘው የጦር ካምፕ ገብተዋል። ከጠቅላላው 68ቱ ልጆች ሲሆኑ 46ቱ ብቻቸውን ያለ ወላጅ ወይም ሌላ ጠባቂ ያሉ መሆናቸውም ተመልክቷል። ስደተኞቹ ከኤርትራ፣ ኢትዮጵያ፣ ሶማሊያና ሱዳን እንዲሁም ከሶሪያ የተጓዙ መሆናቸውም በዘገባው ላይ ተካቷል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ይህ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ዝግጅታችን ይቀጥላል። ወደ ቤንሻንጉል ግል ጉሙዝ ክልል ነው የምናልፈው። በትላንትናው ምሽት በቤንሻንጉል ጉሙዝ ነዋሪዎች ጥቃት እየደረሰባቸው መሆኑን በተለይ ደግሞ የአማራ ክልል ተወላጆች በተለየ በቀስትና በጦር ጥቃት እየደረሰባቸው መሆኑን መዘገባችን ይታወሳል። ማንነትን መሰረት ያደረገ ጥቃት ነው የደረሰብን ሲሉ ክልሉ በጉምዙና ማንቦክ ወረዳ የሚገኙ የአማራ ተወላጆች ገልጸዋል። የጸጥታ ኃይሉ አካባቢውን ቢቆጣጠርም ከስጋት ልንድን አልቻልንም እያሉ ነው። በትናንትናው ዘገባችን ይህ ግጭት የተከሰተው በተሽከርካሪ ላይ በሁለት ሰዎች መካከል በተፈጠረ ግጭት ጉዳዩ ተዛምቶ ወደ ከፍተኛ ጥቃት መድረሱን ዘግበን ነበረ። በአሁኑ ሰዓት የአማራ ክልል ከፍተኛ አመራሮች ወደ ስፍራው ተገኝተው ውይይት እያደረጉ ነው። ይህንን እያደረጉ ያሉትን ውይይት ዝርዝር መረጃ ለማግኘት ከፍተኛ ጥረት አድርገን ነበር። የስልክ ቁጥሮቻቸው ስለማይሰሩ፣ አንዳንዶቹም ስለማይነሱ ልናገኛቸው አልቻልንም። ከአካባቢው እንደተነገረን በቦታው መብራት አገልግሎት ስለተቋረጠ ስልኮቻቸው ሊሰሩ እንዳልቻሉ ነው። በትላንትናው ምሽት ዘጋቢያችን አስቴር ምስጋናው የአካባቢው ነዋሪዎች አነጋግራ፣ እንደዚሁም የአማራ ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊን አነጋግራ ተከታዩን ሪፖርት አጠናቅራ ነበር። እሱን አዳምጠን እንመለስ። ካለፈው ሐሙስ ጀምሮ ነው። በቤኒሻንጉል ጉሙዝ ክልል በተለያዩ አካባቢዎች ግጭት እንደተቀሰቀሰ የአካባቢው ነዋሪዎች የሚናገሩት ግጭቱ የተከሰተው በግለሰብ ጸብ ቢሆንም ሲውል ሲያድርግን ወደ ማንነት ጥቃት ዙሯል ይላሉ። አቶ ዘመን አስፋው በማምቡክ ወረዳ ቅጥሊያ ጀርቴ ቀበሌ ውስጥ የሚኖሩት በመኪና ና በሳኝ ማውራጆች ነው የምጀምር ነገሩ የተጀመረ ህዝቡ የሚያዘክለን ወደ አንድ ተሰማራ ስራ እንደወጣ ሳያስበው ወዛደርና ባለመኪና ተጣላ ወዛደሮቹ ሲያንዘራግሩ ይዝምር ሁለት ያስክልና እንዲ ባልና ሚስቶች እንደደረሰው። ሌላው በዚህ ወረዳ ቆጣ ቀበሌ ቡልቡል በሚባል ጎጥ የሚኖሩት አቶ ውበቱ ፈጠነ እንደሚናገሩት ደግሞ ግጭቱ ከተፈጠረ ቀን ጀምሮ ሶስት ሺህ የምንጠጋ አማራዎች መኖሪያችንን ለቀን ሜዳ ላይ ነው ያለ ነው ይላሉ። ጥቃቱን እየፈጸሙብን ያሉት የጉምዝ ተወላጆች ሲሆኑ እያባባሱት ያሉት ደግሞ አመራሮች ናቸው ይላሉ። ችግሩ የተፈጠረው ማታ ጀምሮ ነው።

ጠዋትም እንዳለ በቃ እዛ ነው ያለ፣ እያለቀሰ ነው ያለው። ከመቶ ሀያ ከመቶ ሰላሳ ያላነሰ ሰው ቁጥር በእርግጠኝነት ማለት ነው። ይህንን ችግር እየፈጠሩ ያሉት እነማን ናቸው? አመራሩ እንደውም ይህን ተርኮ የሚያደርግ እሱ ነው። በቃ እንደዚህ አይነት ክፍሳ መሳሪያ እየሰጠ ጥይቱ እየሰጠ በቃ ያለውን ነገር የሚያካሂድ ከላይ አመራሩ ነው። ከታይ ደግሞ አሉ የተወከሉት እነሱ ላ ማለት ነው። ከወዲያ ከወዲህ በቃ የኛ ሽነ ራሱ ገጀራ ዞ ቢታይ ማለት ነው የምንሰራበት መስሪያችንን እራሱ ለምን ትይዛላችሁ ነው የሚባል ግን የብሪሻ ጉልጉሉ ቦታ ከአስራ ሶስት ዓመት ወጣት ከሆነ ከአራት አቶ መሳሪያ ይዞ ስልጣ አቶ ነው የሚሆነ። አሁን ችግሩ የተፈጠረው ያልከኝ ከሀሙስ እለት ጀምሮ ነው። እና ከቀን ወደ ቀን መሻሻል እያሳየ ነው የጸጥታው ሁኔታ ከቀን መሻሻል ሳይሆን፣ ከቀን እንደውም በቃ እየተባባሰ እዚህ አካባቢ ያለ ውስጥ ለውስጥ ውስጥ ተቁሞ ሰዎች አሉ ያለውን ችግር እናንተ በቃ ተረጋግቷል እያላችሁ አስተላልፎ ለሚያሉ መከላከያዎች የተፈጠረ ችግር የለም ዝም ብሎ ፈርቶ ነው ሰው የወጣ ነው ይባል ግን በቃ በጫካዎች ተራሱ

ያው እዚህ አስፋዚ ያሉት ማለት ነው አመራሮች አሉ ይለ እነሱ ናቸው። በቃ እዚህ ቦታ ላይ ፈርተው ነው እነሱ ወጥተው እዚ ተሰባሰቡ እንጂ ችግር አልተፈጠረም። ከሁን ባልሞተም ገና እዚህ ቦታ ቦታ ሲታስ ፈርተው ነው እንጂ ችግር ያለው ወደዛ ነው ብለ ወት ነው በቃ ለእነሱ የሆነ ነገር እኛ ጋር እንዳይደርሱ ና ችግር እንዳይፈታ የሚያደርጉ ሰዎች ማለት ነው። ግን ችግሩ እናንተ ጋር አለ። ሰው እየሞተ ነው። ዛሬ አሁን ራሱ ጠዋት ሁለት ሰው ሞቷል። ምንም እናንተ ተውሉ ፌዴራሎች ሲሄዱ አንስ ጠዋት እንደጣሉት አይታወቁም። ዛሬ ራሱ አሁን ሁለት ሰው ሞቷል። ጠዋት ላይ ማለት ነው ሁለት ሰዓት አካባቢ በጉዳዩ ዙሪያ ማብራሪያ እንዲሰጡኝ የቤኒሻንጉል ጉሙዝ ክልል የሰላምና ግንባታ ጸጥታ ቢሮ ኃላፊ አቶ አበራ ባየታን በስልክ ለማነጋገር ያደረግኩት ሙከራ አልተሳካም። ከዚሁ ጋር በተያያዘ ግን የአማራ ክልል ከፍተኛ አመራሮች ዛሬ ወደ ስፍራው አምርተዋል። የጉዞውን ዓላማ እንዲያስረዱኝ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኝ አስረስን በስልክ አነጋግሬያቸው ነበር። ሚያዚያ አስራ ሰባት ቀን ሁለት ሺህ አስራ አንድ ዓመተ ምሕረት በመተከል ዞን ዳንጉር ወረዳ አይስካ ቀበሌ ላይ በሁለት ግለሰቦች መካከል በተፈጠረ ግጭት ምክንያት የኛው ግጭት ሰፋ ብሎ ወደ ማንነት ጥቃት በማደጉ በዚህ ግጭት ወደ አስራ ሰባት ሰዎች ህይወታቸውን አጥተዋል። በሚያዝያ አስራ ስምንት አስራ ዘጠኝ እና ሚያዝያ በዚህ ከዚህ ውስጥ አስራ አንዱ የአማራ ተወላጆች ናቸው። ስድስቱ ደግሞ የጉሙዝ ተወላጆች ናቸው። በስፋት ትንሽ ሰፋ ያሉ አካባቢዎችን የመያዝ አዝማሚያ ነው ያለው። ዞሮ ዞሮ ግን በዋነኛነት ግጭቱ የተከሰተባቸው እና በጣም ተስፋፍቶ ብዙ ሰውም ህይወቱ ያለፈበት ማለት ነው፣ ሮች እዚህ ቅድም ያልኩሽ ቀበሌዎች አካባቢ ነው። ችግሩን በዘላቂነት ለመቅረፍ አሁን ደግሞ ወደ መረጋጋት እንዲመጣና ተጨማሪ ሰዎች እንዳይፈናቀሉ ለማድረግ ከሁለቱም ክልሎች አመራሮች ነው ወደ ቦታው ለምቅናት ዝግጅት እያደረጉ ነው ያሉት ይህንን ችግር የሃይማኖት አባቶችን የሀገር ሽማግሌዎችንና አጠቃላይ ማህበረሰቡን በማነጋገር ወደ ቀደመ ሰላማዊ እንቅስቃሴ አካባቢዎችን ለመመለስ ነው ጥረት የሚያደርገው። ይሄ የፌዴራል መከላከያ ሰራዊትና የፌዴራል ፖሊስ አካባቢውን ላይ ያሉ ሰዎች ካሉ እነሱን የእነሱን ደህንነት የማስጠበቅ ስራ ነው እየሰራ ያለው። ቀደም ብለው እንዳነሱት ልዩ ኃይልም ሆነ መከላከያ ገብቷል ወደ ቦታው እየተባለ ነው። ግን ከጥቂት ደቂቃዎች በፊት ያናገርኳቸው ሰዎች ግን ምንም አይነት መረጋጋት እንደሌለ ነው እኛ ያለሁት ጋ ያው አካባቢውን ለማረጋጋት እና ይሄ ግጭት ከተከሰተ በኋላ የተወሰነ መረጋጋት ያሳየው በፌዴራል መከላከያ ሰራዊት ነው ማለት ይቻላል በፌዴራል ፖሊስም ጭምር። ግጭቱ ቢረጋጋም ግን ስጋቶች አሉ በየቦታው። ይህንን ስጋት ለመቀልበስ ዞሮ ዞሮ አሁንም ቢሆን የፌዴራል መከላከያ ሰራዊት እና የፌዴራል ፖሊስ የማይተካ ሚና ነው ያላቸው ናቸው። አጠናክረው አጠናክረው እንዲቀጥሉ አሁንም በተደጋጋሚ ከእነሱ ጋር ግንኙነት እናደርጋለን ከዚህ በፊት በተደጋጋሚ አመራሩ ከአመራሩ ጋር የውይይት መድረክ እንዳደረገ እናውቃለን። አሁንም የጥቃቱ ሰለባ እንደሚናገሩት ከሆነ እያባባሱት ያሉት አመራሮች ናቸው እያሉ ነው እና ከዚህ በፊት እርቅ አልወረደም ማለት ነው። ከጀርባ ሆነው ሰዎች እዛ ተረጋግተው እንዳይቀመጡ እና ስጋት ላይ እንዲወድቁ ከዛም እንደውም አዛኝ መስለው በማበረታታት እንሸኛችሁ ወይ ወደ ሀገራችሁ ትሄዳላችሁ የሚል አንዳንድ ወረዳዎች ላይ ያሉ አመራሮች ሰዎችን እንደሚያናግሯቸው እና አማሮቹን ማለት ነው እንደሚያናግሯቸው እና ለማፈናቀል መንገድ ለመድረግ የሚሰሩ አካላት እንዳሉ መረጃዎች አሉ እና ይሄ እንዳይሆን ነው አሁን ከሁለቱም ክልሎች የተውጣጣ አመራር ወደ ቦታው እንዲንቀሳቀስ ጥረት እየተደረገ ያለው። ቅርቡ እንጂባራ ላይ የቤኒሻንጉል ክልል እና የአማራ ክልል አጎራባች አካባቢዎች ላይ ያሉ ወረዳዎች ላይ ያሉ ነዋሪዎች ውይይትና የህዝብ ለት ግንኙነት ተደርጓል። ሁለቱም መልሰ መስተዳድሮች በነበሩበት እዛ ላይ ተስማማ ነው። በፍቅር ከመኖር ውጭ ሌላ አማራጭ የለንም። ስለዚህ ወደ በሰላም በፍቅር እንደ ድሮ በመቻቻል የሚኖርበትን መንገድ ነው የምንፈልገው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ቀጣዩም ዘገባ ወደ አማራ ክልል ይወስደናል። በመላ ሀገሪቱ በሹፌሮች ላይ እየደረሰ ያለውን ግድያና አፈና መንግስት እንዲያስቆም የሚጠይቅ ሰልፍ በባህር ዳር ከተማ ተካሂደዋል። ሰልፉን ያካሄዱት የከባድ መኪና አሽከርካሪዎች ሲሆኑ መንግስት ጥቃቱን ካላስቆመ ስራ እናቆማለን ሲሉም ተደምጠዋል። የክልሉ ሰላምና ደህንነት ቢሮ በበኩሉ ችግሩ በቅርቡ መፍትሄ ያገኛል ሲል ተናግረዋል። አስቴር ምስጋናውን በድጋሚ ዘገባውን ታሰማናለች። ቁጥራቸው ሁለት መቶ የሚጠጉ የከባድ መኪና አሽከርካሪዎች ትላንት በባህር ዳር ከተማ ፍትህ ለሹፌሮች የሚል መፈክር በማሰማት ሰልፍ አካሂደዋል። ስሜ የሰጡ ብርሃን ይባላል። በመላ ሀገሪቱ በኢትዮጵያ ያው ሹፌሮች ላይ እየደረሰ ያለ ችግር አለ። ይሄ ችግር ድሮ የነበረ ቢሆንም አሁን ግን ሕልውናችን አደጋ ላይ በሚጥል መልኩ ወጠን መግባት እንዳንችል በሚያደርግ መልኩ ሕይወታችን እስከ መጥፋት በሚያደርስ መልኩ በመምጣቱ ሰልፍ እንወጣ ተገድናል። በተለያዩ ቦታዎች እገታዎች አሉ። አፈነው ግድያን የጨመረ አፈን አለ። ሹፌሩ ይታገታል፣ ነዳጁ የጫነው ነዳጅ ይሸጣል፣ ሹፌር በሜዳ የሚጣልበት አለ። ከዛ ውጭ በተለያዩ የሀገሪቱ ክፍሎች በኢትዮጵያ ነው። በመላው ኢትዮጵያ፣ በመላው ኢትዮጵያ ሹፌር እንደፈለገ መንቀሳቀስ አልቻለም። የከባድ መኪና አሽከርካሪ ወጣት ሙላቱ አሰፋ የችግሩ ገፈት ቀማሽ እንደሆነ እንደሆነና ገንዘብ ከፍሎ እንደተለቀቀ ይናገራል። የደረሰብኝ ጥር 11 ወይም የጥምቀት ለት ከአዲስ አበባ ወደ ዳንሻ ጭኛ እየደፍ ነበር ከቀኑ በስድስት ሰዓት አካባቢ አስቆሙን እኔንም መረዳቱንም አስወረዱን በአንደኛው በኩል ገብተው መኪናውን ሞተው አጠፉት እዛ በኋላኛ እዛ ላይ አገቱን ገንዘብ ካልተከፈለ መውጣት አይቻልም ብሎ ኦልሞስት ሁለት መቶ ሺህ አካባቢ ተጠየቀ አስር ቀን ምናምን የሚሆን እዛ ቆይተናል ኛል በኋላ ጓደኞቻችንም እና ሌሎም አንዳንዱ ማህበረሰቡ ትን ባዋጣው ገንዘብ ያን ገንዘብ ተከፍሎ ወጥተናል። ወጣት ሰጡ ብርሃን እንደሚለው መንግስት፣ በሹፌሮች ላይ እየደረሰ ያለውን አፈናና ግድያ ካላስቆመ ስራ ለማቆም እንገደዳለን ነው ያለው። የጸጥታ ኃይሉ በመቶ ሜትር ርቀት ቁጭ ብሎ እያየ አንድ ጓደኛችን አሁን የታገተው ሲያስቆሙት ተንደርድረው በቤት ውስጥ ገባ የጸጥታ ኃይሉ የገባበትን ቤት ሰዎች ይዞ እስከ መጨረሻው ድረስ አጥፊዎችን ለመያዝ አልተራመደም። ከአስር በላይ ሹፌር ታግቷል። ከሳምንት በፊት አንድ መቶ ሺህ ብር ከፍለን ያስለቀቅነው ነው ጓደኛ አለንና፣ አንድ መቶ ሃምሳ ሺህ ብር ከፍለን ያስለቀቅነው ጓደኛ አለን። እዚህ የቆመ ልጅ አለ። ይህን ብር ምን ከፍለው ዙረን አዋጠን። ሌባ በአደባባይ መቶ ሃምሳ ሺህ ብር በጥሬ በሻንጣ በሚቀበልበት አገር ላይ ነው ያለ ነው። እኛ ስለዚህ ሹፌር ምንም አይደለም ብሎ መንግስት በቃ አምኗል። ነው እኛ ደግሞ ከማቆማችን በፊት የሚጎዳው ሀገር ነው፣ የምትጎዳው ህዝብ ነው የሚጎዳው ያን ግምት ውስጥ ከተን ያው እየሰራነ እንጠይቅ በሚል ዛሬ ሰላማዊ ሰልፍ ወጣናል። ለወደፊቱ ግን መብታችን ለማስከበር መንግስት ችግሩን በአፋጣኝ ካልፈታ ማህበር መስርተናል፣ አቋቁመናል። ስራውን የማቆም ውሳኔ ላይ ደርሰናል። መንግስት እልባት ካልሰጠ የአሽከርካሪዎችን ጥያቄ በመያዝ ወደ ክልሉ ሰላምና ደህንነት ግንባታ ቢሮ አመራ። ቢሮ ኃላፊው ብርጋዴር ጄኔራል አሳምነው ጽጌ የሾፌሮች ጥያቄ ትክክል መሆኑን አምነው አፋጣኝ መፍትሄም ይሰጣል ብለዋል። ማንም ከህግ በላይ አይደለም። ማንም ከህዝብ ድህነት በላይ አይደለም። ስለዚህ እነኚህ ኃይሎች አጋጣሚን ተገን በማድረግ ሁኔታዎችን ክፍተት በመጠቀም እየወሰዱት ያለ እርምጃ ነው። በዚህ ምክንያት ደግሞ ግለሰቦች ሳይሆን የሀገር ኢኮኖሚም ተስተጓጉሏል፣ ተጎድቷል። ዜጎቹ ዋስትና አተዋል። ዜጎች ውሎ መግባት ሁሉ ተቸግረዋል። ይሄ ህዝቡ በአደባባይ የሚናገሩም እውነታ ነው። ይሄ ቢሮ ያውቃል ይሄንን። ስለዚህ ይህን ሁኔታ አሁንም አጠናክረን ይዘን በቅርብ ጊዜ ይህንና ሌሎችንም ጉዳዮች ግምት ውስጥ አስገብተን የምንወስዳቸው ተከታታይ እርምጃዎች ይኖራሉ። በቅርቡ በባህር ዳር ከተማ አንድ የነዳጅ ጨኛ አሽከርካሪ ሹፌር ተገድሎ መገኘቱ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አሴርን ለዘገባዋ እናመሰግናለን። አድማጮች ተከታዩዋ አጠር ያለ ዘገባችን በኢትዮጵያ በተለያዩ አካባቢዎች ያለውን የኑሮ ውድነት በጥቂቱ የሚያሳይ ይሆናል። በዚህ ባለፈው ሳምንት በተከበረው የፋሲካ በዓል ላይ የገበያ ሁኔታ ምን ይመስላል? እንቅስቃሴው እንዴት እየተካሄደ ነው ንግዱስ ዋጋውስ ሲሉ ዘጋቢዎቻችን ወደ ተለያዩ ስፍራ ተንቀሳቅሰው የገበያውን ሁኔታ ጠይቀው ነበር። በተለይ በድሬዳዋ ከተማ የሚገኘው ዘጋቢያችን አዲስ ቸኮል በተለምዶ ቀፊራ እየተባለ በሚጠራው የገበያ ቦታ ተዘዋውሮ የኑሮ ሁኔታ እንዴት ነው ሲል ነዋሪዎቹን ጠይቋቸዋል። አንድ ኪሎ ሽንኩርትና ቲማቲም በመቶ ብር ጭምር እየተሸጠ እንደሆነ በጣም ውድ መሆኑን ጠቅሰውለት ነበር። ይህንን መነሻ አድርጎ አንድ ባለሙያ አነጋግሮ አጠር ያለ ዘገባ ልኮልናል። ይህ የዋጋ ጭማሪ እንዴት ሊከሰት ቻለ? ምንስ መደረግ አለበት? ብለን በቢዝነስ አስተዳደር የሁለተኛ ድግሪ የሰሩትንና የቪታ ውሃ ሽያጭና ገበያ ጥናት ኃላፊ የሆኑትን አቶ ሰለሞን ብዙንን አናግረናቸው ነበር። እንግዲህ በትክክለኛ መንስኤው ይሄ ነው ለማለት ጥናት ያስፈልጋል እርግጠኛ ለመሆን ግን ከዚህ ከበዓል ጋር ተያይዞ በአብዛኛው የሚከሰተው የዋጋ ጭማሪ በየጊዜው የሚከሰት ነው። በተለይ ደግሞ ዘንድሮ በጣም ከፍተኛ ጭማሪ ነው ያሳየው እና አንደኛው መንስኤ ብዬ የማስበው በገበያ ውስጥ ተወዳዳሪ ሆኖ በተመጣጣኝ ዋጋ አማራጭ ምርት የሚያቀርብ አለመኖር። ለምሳሌ የሸማቾች ማህበር አለ። ይሄ የሸማቾች ማህበር በዓሉን ታሳቢ አድርጎ ዝግጅት አድርጎ እነዚህን በበዓል ወቅት ሊጨምሩ የሚችሉ ምርቶችን ከእንስሳትም ጋር ከዶሮም ጋር የተያዘ ነገር ተዘጋጅቶ ይህን ነገር የማቅረብ አማራጭ ቢኖር ኖሮ ይሄ የዋጋ ጭማሪ እዚህ ደረጃ ላይ ላይደርስ የሚችልበትና በተለይ ለተጠቃሚው አማራጭ የሚሆንበት እድል ነበር። ሌላው እንግዲህ በዓሉን እንደ ጥሩ አጋጣሚ የመጠቀም ፍላጎት ያለ ይመስለኛል። ለዚህም አንድ መነሻ የሚሆነው በተለያየ መልኩ በበዓሉ ወቅት ከፍተኛ ዋጋ ጭማሪ እንደሚደረግ ቀደም ሲል የሚታዩ ምልክቶች ነበሩ። እነዚ ምልክቶች ቀስ እያለ በተለይ በ ነጋዴው ማህበረሰብ በኩል ይህን እድል ለመጠቀም የሚታዩ ጥረቶች ነበሩ። ይሄ ዋጋውን ወደዚህ ደረጃ እንዲያባብ ሲያደርገው ይመስለኛል። አንዳንድ የኢኮኖሚ ባለሙያዎች የገበያ ግምት ወይም ስፔኩሌሽን እንደዚህ ለዋጋ መናር በራሱ መንስኤ ይሆናል ይላሉ። እኛም ላይ ደግሞ ምናልባት ሶሻል ሚዲያ ይከታተሉ ከሆነ ከሳምንት በፊት ጀምሮ በሬ ዘጠና ስምንት ሺህ ብር ተጠየቀበት እየተባለ ሲነገር ነበረ። እዚህ ድሬዳዋም ላይ ደግሞ አሁን ከሁለት መቶ አርባ እስከ ሁለት መቶ ሰማኒያ በኪሎ የሚሰጠው ስጋ አራት መቶ ሊገባ ነው እየተባለ ሳምንት በላይ እንደዚህ ሲወራ ነበር። እነኝህ ነገሮች ለጭማሪው መንስኤ ሊኖረው ይችላል። እንደዚህ አይነት የግምት ወሬዎች ለዋጋ ጭማሪ መንስኤ ሊሆኑ ይችላል ብሎ ይገምታሉ። አዎ፣ ግፊት የፈጠረ ይመስለኛል። ይሄ ከተጨባጩ ነገር አንጻር ሳይሆን ከነዚህ ሴክሎሽኑ ጋር ተያይዞ ይሄ ከፍተኛ ግፊት ገበያው ላይ የፈጠረ ይመስለኛል። ምክንያቱም በተለይ በተጨባጭ እንደ ምሳሌ የማነሳው ከሶስት ወይም ከአራት አመት በፊት ይመስለኛል የስጋ ገበያ ጋር ተያይዞ የተሰራ ጥናት ነበረ እና በሽያጭ በቀጥታ እንስሳቱን በመግዛትና በመሸጥ መሀል የሚገኘውን ትርፍ የተመለከተ ዋጋ ለመውሰን የተደረገ ጥረት ነበርና በዛ ሂደት የታየው ምንድን ነው፣ ከትክክለኛው ከተጨባጩ ነገር አንጻር የሚመጣው ዋጋ ምንም የማይገናኝ መሆኑን ነው ያ ጥናት ያሳየው። ለምሳሌ በበሬ ዋጋ ላይ ከዕጥፍ በላይ የሆነ ትርፍ እንደሚገኝ ነው ያ ጥናት ያመለከተው። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። የአሜሪካ ድምጽ ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤን መሰናዱን እያዳመጣችሁ ያላችሁት። አሁን ደግሞ ከሀገራችን እንሻገርና ወደ ኬንያ እናቀናለን። ቀጣዩ ዘገባ ምን እንደሆነ እንግዲህ ጽዮን ትነግረናለች። አዎ እንግዲህ ወደ ኬንያ ስንሻገር ዘጠና በመቶ ዜጎቿ የእጅ ስልክ ባለቤት በሆኑባት ኬንያ የቴክኖሎጂ ፈጣሪዎች ወጣቶች ወደ ግብርናው ዓለም እንዲቀላቀሉ የሚያነሳሱ በእጅ ስልክ ላይ የሚጫኑ መተግበሪያዎችን ለመስራት እየጣሩ ነው። ከእነዚህ መተግበሪያዎች አንዱ የሆነው ዲጂካው የተሰኘው የግብርና መረጃዎችን የሚያዳርስ አውታር ገበሬዎችን እያገዘ መሆኑም ተሰምቷል። ሳራ ኪማኒ ከናይሮቢ የላከችውን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል። በማዕከላዊ ኬንያ የምትኖረው ፔኒና ዋንጃ ካለ ባለሙያ ድጋፍ ከብቶችን ለማርባት ያለውን ልፋት ታውቀዋለች። ገጠር በማድግበት ወቅት እንደ ነገሩ የተያዙ ሁለት ላሞች ነበሩን። ሁለት ኩባያ ወተት ብቻ ነበር የሚሰጡን አስታውሳለሁ። በተገኘ ጊዜ ሁሉ ይታለቡ ነበር። ተለማማጅ የግብርና ባለሙያ ሁና በምትሰራበት ጊዜ ፔኒና የመረጃ ክፍተት ለገበሬዎች ማነቆ መሆኑን ተረዳች። የግብርና ሥራቸውን የሚሠሩት በግብር ውጣ መሆኑን አጤነች። የዚህ አሰራር ውጤቱ ዝቅተኛ ምርት ነበር። ያለውን መረጃና መሬት ላይ የሚታየውን ሳነጻጽር ክፍተት እንዳለ ነው የተመለከትኩት። መንግሥታችን ለአራት ሺህ ገበሬዎች አንድ የግብርና ባለሙያ ብቻ ነው የመደበው። በእርግጥም ይህንን ችግር የሚፈታ ሁነኛ አገልግሎት ነበር። በዚህ ወቅት ነው እንግዲህ ዲጂካው የተሰኘው የእጅ ስልክ ላይ መተግበሪያ አፕሊኬሽን የተጸነሰው። ዲጂካው የግብርና ባለሙያዎችን ምክር የያዘ መተግበሪያ ነው። ገበሬዎች አስፈላጊ የቀን ክትትሎችን በቀላሉ እንዲከውኑ ያግዛል። ስታንሌ ካማኦ ከተጠቃሚዎቹ አንዱ ነው። በመተግበሪያው ላይ የተለያዩ ጠቃሚ ማዕቀፎች አሏቸው። ለምሳሌ ላሟ የምትወልድበትን ቀን ለማስላት የሚጠቅም መመዝገቢያ አለ። በቀደመው አሰራር ይህን የምናደርገው አድካሚ በሆነ ልማዳዊ አቆጣጠር ስልት ነው። እንደ ዓለም ባንክ ማስታወሻ ከሆነ 80 በመቶ የኬንያ ሕዝብ በአናሳ የግብርና ሥራ ላይ የተሰማራ ነው። ዲጂካው በመስኩ ያለውን የእውቀት ክፍተት በቴክኖሎጂ ድጋፍ እንዴት ማጥበብ እንደሚቻል ማሳያ ነው። ከዚህ ባሻገር ደግሞ ሥራ አጥ የኬንያ ወጣቶች ወደ እርሻ ሥራ እንዲያቀኑ ሌላ ማበረታቻም ነው። ቦኒፌስ አኩኩ የመረጃና መገናኛ ባለሙያና የዚህ ሐሳብ ደጋፊ ናቸው። አጥኚዎች እንደሚሉት የአንድ ኬንያዊ ገበሬ አማካይ ዕድሜ 60 ዓመት ነው። ይሄ ማለት ለጡረታ የቀረቡ ሰዎች የተሰማሩበት ነው እንደማለት ነው። የሕዝባችንን አስተሳሰብ መቀየር አለብን። ወጣቶች በግብርና ሥራ እንዲሰማሩ ማነቃቃት አለብን። ያለበለዚያ እነዚህ የቴክኖሎጂ ውጤቶች ፋይዳ ያጣሉ። መረጃዎች ለሚሊዮኖች በሚዳረሱባት ኬንያ የእጅ ስልኮች ላይ ያነጣጠሩ መፍትሔዎች አበረታች ቅቡልነት አላቸው። ፔኒና እንደምትለው እሷ ያዘጋጀችውን መተግበሪያ 3500 ገበሬዎች እየተጠቀሙበት ነው። አፍሪካን አግሪካልቸር ማስት ቢ ዲስራፕትድ የአፍሪካ ግብርና ስር ነቀል ለውጥ ያስፈልገዋል። ሌላ አማራጭ የለንም። በቴክኖሎጂ አንለውጠውም ብንል እንኳ የአየር ንብረት ለውጥ ግብርናውን እየቀየረው ነው። ማንበብና መጻፍ ለማይችሉ ገበሬዎች ዲጂካው የተሰኘው መተግበሪያ በድምፅ መረጃ የሚያቀብል አገልግሎትን አካተዋል። ፔኒና ይህ አገልግሎት ዕድሜያቸው ለገፋ ገበሬዎች ደጋፊ ሆናቸዋል ብላ ታስባለች። ሀብታሙን እናመሰግናለን። የጋቢና ሙዚቃ ምርጫ አለው። ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው መመርጥላቸው በፈል አብረን ተጉዘናል። ሁሉም ትሪዮናል የሚለው ነው የሚመርጥላቸው ምክንያት ከዚህ የበለጠ በጣም ወዳቸው ብዙ ንደሰኖች አሉ ይባለት ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ሕዝብ አብረን ረጅም ጉዞ ተጓዝን። አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን የሆነ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ሆናል፣ አብረን ተጉዞናል ይላልና ከቦማብሊ ዘፈናይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የበለጠው ደረጀ መኮንን ነው። ሌዎች ይህንም አሁን ታዋቂ በጣም ሙዚቃ የሰራ ወስደው አመሰግናለሁ። ዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል ሚካኤል በላይነን በጣም እናመሰግናለን አስተያየቶች ቢኖሯችሁ በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ደግሞ ሞክቤል ያበረው ጉዟችሁ የሰመረ ይሁን እያለን እንሰናበታለን መልካም ምሽት ደናደሩ Some am not of the land I am out of the land I'm out of